መጽሐፈ ኢያሱ ወልደ ነዌ ምዕራፍ አስራ ሶስት ኢያሱም ሸመገለ፣ በዕድሜም አረጀ። እግዚአብሔርም አለው አንተ ሸመገልህ፣ በዕድሜህም አረጀህ፣ ያልተወረሰች እጅግ ብዙ ምድር ገና ቀርታለች። የቀረችውም ምድር ይህች ናት፤ የፊልስጢማውያንን የጌሹራውያን አገር ሁሉ በግብፅ ፊት ካለው ከሺሆር ወንዝ ጀምሮ በሰሜን በኩል እስካለችው የከነዓናውያን ሆና እስከ ተቈጠረችው እስከ አቃሮን ዳርቻ ድረስ የጋዛ፣ የአዛጦን፣ የአስቀሎናን፣ የጌት፣ የአቃሮን አምስቱ የፍልስጥኤማውያን መኳንንት። በደቡብ በኩል የኤዋውያን የከነዓናውያንም ምድር ሁሉ ለሲዶናውያንም የምትሆን መዓራ እስከ አሞራውያን ዳርቻ እስከ አፌቅ ድረስ የጌባላውያንም ምድር በምሥራቅም በኩል በአርሞንዔም ተራራ በታች ካለችው ከአልጋድ ጀምሮ እስከ ሐማት መግቢያ ድረስ ያለችው ሊባኖስ ሁሉ በተራራማው አገር የሚኖሩትን ሁሉ ከሊባኖስ ጀምሮ እስከ ማሴሮን ድረስ ሲዶናውያን ሁሉ እነዚህን ከእስራኤል ልጆች ፊት አባራቸዋለሁ። እንዳዘዝሁህም ምድራቸውን ለእስራኤል ርስት አድርገህ አካፍላቸው። አሁንም ይህን ምድር ለዘጠኙ ነገድ ለምናሴም ነገድ እኩሌታ ርስት አድርገህ ክፈለው። የእግዚአብሔር ባሪያ ሙሴ እንደሰጣቸው ሰጣቸው። ከእርሱ ከምናሴ ጋር የሮቤልና የጋድ ልጆች በምሥራቅ በኩል በዮርዳኖስ ማዶ ሙሴ የሰጣቸውን ርስታቸውን ተቀበሉ። በአርኖን ሸለቆ ዳር ካለችው ከአሮዔር በሸለቆውም መካከል ካለችው ከተማ ጀምሮ የሜድባን ሜዳ ሁሉ እስከ ዲቦን ድረስ በሐሴቦንም የነገሠ የአሞራውያን ንጉሥ የሴዎን ከተሞች ሁሉ እስከ አሞን ልጆች ዳርቻ ድረስ ገለዓድንም የጌሹራውያንን የማዕካታውያንን ዳርቻ ሁሉ የአርሞንዔምንም ተራራ ሁሉ ባሳንንም ሁሉ እስከ ሰልካ ድረስ በባሳን የነበረውን በአስታሮትና በኤድራይ የነገሠውን የአግን መንግሥት ሁሉ እርሱም ከራፋይም የቀረ ነበር። እነዚህንም ሙሴ መታቸው፣ አወጣቸውም። የእስራኤል ልጆች ግን ጌሹራውያንና ማዕካታውያንን አላወጡም። እስከ ዛሬም ድረስ ጌሹርና ማዕካት በእስራኤልም መካከል ይኖራሉ። ለሌዊ ነገድ ግን ርስት አልሰጠም። ለእስራኤል አምላክ ለእግዚአብሔር የቀረበው በእሳት የተደረገ መሥዋዕት ርስታቸው ነው፣ እርሱ እንደ ተናገራቸው። ሙሴም ለሮቤል ልጆች ነገድ በየወገናቸው ርስትን ሰጣቸው። ድንበራቸውም በአርኖን ሸለቆ ዳር ካለችው ከአሮዔር ጀምሮ በሸለቆው መካከል ያለችው ከተማ፣ የሜድባ ሜዳ ሁሉ፣ ሐሴቦንም፣ በሜዳውም ያሉት ከተሞችዋ ሁሉ ዲቦን፣ ባሞት በዓል፣ ቤት በዓል ምዖን፣ ያህጽ፣ ቅዴሞት፣ ሜፍአት፣ ቂርያታይም፣ ሴባማ፣ በሸለቆውም ተራራ ያለችው ጼሬት ሻዓር ጼሬት ሻሐር፣ ቤተ ፌጎር ከፈስጋ ተራራ በታች ያለው ምድር ቤትየሺሞት የሜዳውም ከተሞች ሁሉ በሐሴቦንም የነገሠው የአሞራውያን ንጉሥ የሴወን መንግስታት ሁሉ ነበር። ሙሴም እርሱንና በምድሪቱ የተቀመጡትን የሴወንን መሳፍንት የምድያምን አለቆች ኤዊን፣ ሮቆምን፣ ሱርን፣ ሁርን፣ ሪባን መታቸው ከገደሏቸውም ሰዎች ጋር የእስራኤል ልጆች ሟርተኛውን የቢኦርን ልጅ በለዓምን በሰይፍ ገደሉት። የሮቤልም ልጆች ድንበር የዮርዳኖስ ወንዝና ዳርቻው ነበር። የሮቤል ልጆች እርስት ከተሞቻቸውም፣ መንደሮቻቸውም በየወገኖቻቸው ይህ ነበር። ሙሴም ለጋድ ነገድ ለጋድም ልጆች በየወገኖቻቸው ርስት አድርጎ ሰጣቸው። ድንበራቸውም ኢያዜርና የገለአድ ከተሞች ሁሉ የአሞንም ልጆች ምድር እኩሌታ በረባት ፊት እስካለችው እስከ አሮኤር ድረስ ከሐሴቦንም ጀምሮ እስከ ራማት ምጽጴ እስከ ብጦኒም ድረስ ከመሃናይም ጀምሮ እስከ ዳቤር ዳርቻ ድረስ በሸለቆውም በቤት ሃራም ቤትኒምር፣ ምስቴክ ቤትኒምራ፣ ሱኮት፣ ጻፎን የሐሴቦን ንጉሥ የሲሆን መንግሥት ቅሬታ ነበር። ድንበሩም ዮርዳኖስና በምሥራቅ በኩል ባለው በዮርዳኖስ ማዶ የኪኔሬት ባሕር ወዲያኛው ዳርቻ ነበር። የጋድ ልጆች ርስት ከተሞቻቸውም መንደሮቻቸውም በየወገኖቻቸው ይህ ነበር። ሙሴም ለምናሴ ነገድ እኩሌታ ርስት ሰጣቸው። ለምናሴም ልጆች ነገድ እኩሌታ በየወገኖቻቸው ይህ ነበር። ድንበራቸውም ከመሐናይም ጀምሮ የባሳን ንጉሥ የአግ መንግሥት ባሳን ሁሉ፣ በባሳንም ያሉት የኢያኢር መንደሮች ሁሉ፣ ስድሳው ከተሞች፣ የገለዓድም እኩሌታ በባሳንም ያሉት የአግ መንግሥት ከተሞች አስታሮትና ኤድራይ ነበር። እነዚህም ለምናሴ ልጅ ለማኪር ልጆች ሆኑ። ለማኪርም ልጆች እኩሌታ በየወገኖቻቸው ይህ ነበር። ሙሴ በምሥራቅ በኩል በኢያሪኮ አንጻር በዮርዳኖስ ማዶ በሞዓብ ሜዳ ሳለ የከፈለው ርስት ይህ ነው። ለሌዊ ነገድ ግን ሙሴ ርስት አልሰጠም። የእስራኤል አምላክ እግዚአብሔር እንዳላቸው ርስታቸው እርሱ ነው።